የተባበር በርታ መኖሪያ መንደር የግንባ ጥር ክፍለ ከተማው በኃይልና በድንገት እንዳፈረሰው ማህበሩ አስታወቀ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወሎ ሰፈር ተብሎ በሚጠራው አካባቢ የሚገኘው የተባበር በርታ ኃላፊነቱ የተወሰነ የግል ስራ ማህበር ነዋሪዎች በክፍለ ከተማው ወረዳ ሶስት አስተዳደር መብታቸው መጣሱን የማህበሩ መሪ ተናግረዋል። የማህበሩ መሪና የኢትዮጵያ ሳይንስ አካዳሚ መስራች አባልና የቦርድ አባል ፕሮፌሰር ሽብሩ ተድላ ንብረታችን ያለ አግባብ ተነክቷል። ንብረታችን ፈርሷል ብለዋል። የወረዳው ጽህፈት ቤት በበኩሉ እርምጃውን እንዲወስድ ከበላይ አካል እንደታዘዘ በመግለጽ ጉዳዩ በፍርድ ቤት የተያዘ በመሆኑ ዝርዝር መረጃ አልሰጥም ብሏል። ዝርዝሩን መለስካቸው አማሃ ተከታትሎታል። ከተባበር በርታ የመኖሪያ ቤቶች ኃላፊነቱ የተወሰነ ህብረት ሥራ ማህበር አመራሮች መካከል ፕሮፌሰር ሽብሩ ተድላ ለቪኦኤ እንደገለጹት የካቲት 14 ቀን 2015 ዓ ም በግምት ከጠዋቱ አንድ ሰዓት ተኩል ገደማ የቂርቆስ ክፍለ ከተማ ወረዳ ሶስት አስተዳደር የመኖሪያ መንደሩን የግንብ አጥር በኃይል እና በድንገት አፍርሶታል። ድርጊቱም ከሕጋዊ አሰራር ወጣና ሌላ ተጽዕኖ ያለበት የሚመስል ነው ብለዋል። በአሁኑ ወቅት አለም የሚሉትን ሁኔታም በሚከተለው መልኩ ገልጸውታል። መብታችን ተነክቷል። በሁለት ደረጃ አንድ፣ ንብረታችን ካለ አግባብ ፈርሶብናል። ብዙ ውድመት ደርሷል። ሁለተኛ በተደጋጋሚ ሁኔታ ሁከት ተፈጥሮብናል። አሁን አጥራችን ክፍት ሆኖ ለሌባም የተጋለጠ ነው። እኛም እንዳንሰራ በእገዳው እኛንም ስለሚያገድ አጥር እንዳንሰራ በዚያ ሁናቴ ነው ያለን እና ለራሳችንም ለንብረታችንም ከፍተኛ ስጋት ላይ ወድቀናል። ቪኦኤ ጉዳዩን ለማጣራት ባደረገው ጥረት እርምጃውን ወስዷል ወደ ተባለው የኪርቆስ ክፍለ ከተማ ወረዳ ሶስት አስተዳደር ጽህፈት ቤት ተገኝቻለሁ። በጽህፈት ቤቱ የተገኘሁበትን ምክንያትም አስረድቼ ጉዳዩ በቀጥታ የሚመለከተውን ኃላፊ ለማነጋገር ብጠይቅም ሦስት ሰዎች በአንድ ላይ ሆነው ድምፃቸው እንዳይቀርጽ የወረዳው አስተዳደር ጽፈት ቤት እርምጃውን የወሰደው በበላይ አካል ትዕዛዝ እንደሆነ እነሱም ዝርዝር መረጃ እንደማይሰጡና ጉዳዩ በፍርድ ቤት መያዙን ገልጸውልኝ አሰናብተውኛል። በደል ተፈጽሞብናል የሚሉት ፕሮፌሰር ሽብሩ ተርላ ግን የችግሩ ምንጭ ግልጽ ባይሆንም በቅርብ ጊዜ እየተገነቡ የሚገኙ ህንፃዎች ባለቤቶች የሚያቀርቧቸው የመንገድና የፍሳሽ ማስወገጃ መስመር ጥያቄዎች እንደሆኑ ይገምታሉ። ይህ ጥያቄ ግን ከማኅበራቸው ይዞታ ጋር በምንም መልኩ እንደማይገናኝ ያስረዳሉ። እኛ አንድም የዘጋነው መንገድ የለም፣ የሚዘጋም መንገድ የለም። ያለው መንገድ ከአርባ ዓመት አካባቢ በፊት ለራሳችን ለግቢ አገልግሎት የሚውል መንገድ ሰርተን አንድ በር ብቻ መውጫ እና መግቢያ አንድ በር ብቻ ያለው ለማህበረቱ አባላቶች ብቻ የሚያገለግል የተሰራ መንገድ በማንም ፕላን ውስጥ የሌለ መንገድ ነው። አሁን ጥያቄ ሆኖ የመጣው ከሰሜን ወደ ደቡብ አጥሮ ድረስ የሚመጡ በእቅድ ያሉ መንገዶች በህንፃዎች አዲስ በተሰሩት በኩል ሆኖ አጥሮ ጋር እየመጡ የቆምቆም እንጂ ከኛ መንገድ ጋር ምንም ግንኙነት የሌላቸው ናቸው። የእኛም ክርክር የሌለ መንገድ እንዴት ነው ምንዘጋው በሚል ነው። የተወሰደው ድንገተኛ እርምጃ አሳዝኖናል የሚሉት የማህበሩ መሪ ፕሮፌሰር ሽብሩ ተርላ ቀደም ሲል ከተለያዩና ይመለከታችኋል ከተባሉ የመንግሥት መስሪያ ቤቶች ጋር ያደረጓቸውን ግንኙነቶች በማስታወስ ከማኅበሩ በኩል የጎደለ ነገር እንደሌለ ያስረዳሉ። ሁለተኛ ፍሳሽ አስተናግዱ በሚባልበት ጊዜ የተሰሩት ሁሉ ፎቆች ግንባታ ፈቃድ ሲያገኙ የፍሳሽ ማስተናገጃ ፈቃድ አብሮ አይደለም ወይ የሚሰጠው? ሳይሰጥስ ዝም ብለው ሰርተው እንደሆን ይሄ የስራ ጉድለት ክፍተት አይደለም ወይም ያስ እንዴት ተካሄደ? ያስ ደግሞ ፍሳሽ ማስወገጃ ካላቸው እንደገና በእኛ ግቢ ፍሳሽ ማስወገድ ምን አስፈልጋቸው? በሚል ሁኔታ በተለያዩ ደረጃዎች ይህንኑ እያብራራን በግልም ተሰብስበን እየሄድን በማኅበረሰብ እንጂ አባላቱ በድብዳቤም እየገለጽ ለተለያዩ ጉዳይ የሚያገባቸው መስሪያ ቤቶች ሁሉ አስገብተናል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን ይህንን ጉዳይ በተመለከተ ለቂርቆስ ክፍለ ከተማ ፕላንና ልማት ኮሚሽን ቅርንጫፍ ጽህፈት ቤት መስከረም 23 ቀን 2015 ዓ ም በጻፈው ደብዳቤ እንዲፈጸም እየተጠየቀ የሚገኘው መንገድ የመክፈትም ሆነ የፍሳሽ መስመር የመዘርጋት ሥራ ተገቢ ጥናቶች እንዳልተሟሉ ጠቅሶ እነዚህ ባልተሟሉበት ሁኔታ መፈጸም የማይቻል መሆኑን እየገለጽን መረጃዎች ተደራጅተው ሲቀርቡ ያለው የነዋሪው ሰፈር ባለው ይዞታ እንዲቀጥል እንገልጻለን ብሏል። ተባበር በርታ የመኖሪያ ቤቶች ኃላፊነቱ የተወሰነ የኅብረት ሥራ ማኅበር ከጥቅምት 29 ቀን 1972 ዓ ም ጀምሮ አሁን የሚገኝበት ይዞታው በሕግ የተረጋገጠ መሆኑን ሰነዶች ያመለክታሉ። ከዚያም ወዲህ ባሉት ዓመታት አስፈላጊ ሕጋዊ ግዴታዎቹን እያሟላ እንደሚገኝ የማኅበሩ አመራር አባላት በሰነድ በማስረገፍ ያስረዳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ